Voice of America. በአዲስ አበባ ጎዳናዎች ላይ በየዕለቱ ትራንስፖርት ጥበቃ የሚሰለፉ ነዋሪዎችን መመልከት የከተማዋ የትራንስፖርት ችግር ምን ያህል ስር የሰደደ መሆኑን ማሳያ ነው። በዓለም አቀፍ ተቋማት መረጃ መሰረት ከአራት ሚሊዮን በላይ ነዋሪዎች ባሏት አዲስ አበባ የሕዝብ ትራንስፖርት የሚሰጡ ተሽከርካሪዎች ቁጥር እጅግ በጣም አናሳ ነው። ይህንን ከፍተኛ የትራንስፖርት ችግር ለመቅረፍ ዛይ ራይድ የተሰኘ ኩባንያ ከአሜሪካው የኡበር ኩባንያ ጋር የሚመሳሰል የቴክኖሎጂ ውጤት በኢትዮጵያ መዲና ካስተዋወቀ አምስት ዓመት ተቆጠረ። ቴክኖሎጂው ከሰባት ሺህ በላይ ለሚሆኑ ነዋሪዎች የስራ እድል ሲፈጥር የትራንስፖርት ችግሩንም እየቀረፈ ነው በዚህ ኢንተርኔት ላይ መሰረት ባደረገው የሜትር ታክሲ ስራ ዙሪያ ባልደረባችን ስመኝሽ የቆየ ከዛይድ ራይድ መስራች ና ዋና ስራ አስኪያጅ ወጣት ሀብታሙ ታደሰ ጋር እንዲሁም በስራ ፈጠራው ተጠቃሚ ከሆነ ወጣት ጋር ቆይታ አድርጋለች ቀጥሎ ይቀርባል ከአንድ አመት በፊት ዮናስ አለሙ በኮንስትራክሽን ካምፓኒ ውስጥ የሳይት ተቆጣጣሪ ሆኖ ይሰራ ነበር ፀሐይ ላይ ስሰራ ውዬ የማገኘው ገንዘብ በቂ አልነበረም የሚለው ዮናስ ዛይ ራይድ የተሰኘ ካምፓኒ በሚያመቻችለት የባንክ ብድር የራሱን መኪና መግዛትና ከቅጥር ወጥቶ በራሱ ሰዓትና እና ጊዜ መስራት እንደሚችል ሲያውቅ ግን ስራውን ትቶ የሜትር ታክሲ ስራን ተቀላቀለ። ከአመት በኋላ ዮናስ በውሳኔው ደስተኛ መሆኑን ይናገራል። የተሻለ ነው ከበፊቱ ስራይ። ኦልሬዲ በፊት ተቀጥሬ የነበረ የምሰራ አሁን የራሴን ስራ እንሰራ አድርገውኛል። አጋጣሚ አሁንም እየተማርኩኝ ነው ፈርቼ፣ ራሴን አስተንዳለሁ፣ ቤተሰቡም እረዳለሁ። ትራንስፖርት የማግኘት ሰው መጉላላት ቢያንስ ቀንሰዋል። ባለበት ቦታ በእጅ ስልክ ደውሎ ያለበት ቦታ ትራንስፖርት ማግኘት ይችላል። አሁን ላይ ሰው ያው ደስተኛ እንዲሆን እንደሆነ ነው እየነገረን ያለ። ደህንነቱም ተጠብቆ ነው የሚገለገል ያለው። ስለዚህ ያው ሁሉም ደስተኛ እንደሆኑ ነው። ዛይራይድ በኢትዮጵያ የመጀመሪያው የታክሲ ተሳፋሪና አሽከርካሪን በሞባይል መተግበሪያ ወይም አፕሊኬሽን እና የጥሪ ማዕከሎች አማካኝነት የሚያገናኝ የቴክኖሎጂ ድርጅት ነው። የድርጅቱ መስራች ሀብታሙ ታደሰ ገና የሰላሳዎቹን ዕድሜ ለመቀላቀል የሚንደረደር በአሜሪካን አገር በቦስተን ከተማ አድጎ ከማሳቹሴትስ ዩኒቨርሲቲ በኢኮኖሚክስ የተመረቀ ወጣት ነው። የመመረቂያ የስራ ልምምዱን ለመስራት አዲስ አበባ የሚገኘው አፍሪካ ሕብረት በመጣበት ወቅት ያየው የትራንስፖርት ችግር ግን ለዛሬ የፈጠራ ስራው ጥንስስ መሆኑን ይናገራል። ኦፖርቹኒቲ የሚሆነው ችግሮቻችንን የምናቃልልበት ወይም የምንፈታበትን ነገር ይዘን ስንመጣ ነው እና ያው ብዙ ሰው ሀገራችን ድሃ እንደሆነች ሁሉ ይታወቃል። እይታችንን ካስተካከልን ያ ድህነታችን ደግሞ ኦፖርቹኒቲም ነው እንግዲህ ለስራ ፈጠራ ሰዎችንም ኤምፓወር ማድረግ እንችላለን ብዬ ስላሰብኩኝና ይህን ኦፖርቹኒቲ ስላየሁኝ ነው። ሀብታሙ የአሜሪካው ካምፓኒ ኡበር በቦስተን ካምብሪጅ ከተማ ስራ ሲጀምር አብሮ ከጀመሩ ወጣቶች መሀል አንዱ ነበር። ኩባንያው እንዴት እንደሚሰራና በትራንስፖርቱ ዘርፍ ያመጣውን ትልቅ ለውጥ ካየ በኋላ ሀብታሙ የኢትዮጵያ ትራንስፖርት ችግርም መፈታት የሚችለው በቴክኖሎጂ መሆኑን አመንኩበት ይላል። ጉበርን ሰክሰስ ካየሁኝ በኋላ ሲሚላር ነገር ኢትዮጵያ ውስጥ ላይሰራ የሚችልባቸው መንገዶች የሉ። ምክንያቱም ኢትዮጵያ ውስጥ ያለውን የትራንስፖርቴሽን ኒዶ ሁላችንም እናውቀዋለን፣ እና ይህን ነገር ኢትዮጵያ ውስጥ መጀመር አለበት ብዬ አሰብኩኝ። እነሱም ኢትዮጵያ እንዲጀምሩ ስጠይቃቸው ያው ኢትዮጵያ ያላቸው አስተያየት በጣም ዝቅተኛ እና ትንሽ ስለሆነ ያው አልተቀበሉትም። ለዛ ከሆነ በቃ እኔ መሆን አለብኝ ይህን ነገር ሄጄ ኢትዮጵያ ውስጥ የምጀምረው ብዬ ጀምረናል ማለት ነው። ሁለት ሺህ አስራ ስድስት ላይ ኢትዮጵያ ውስጥ የቴክኖሎጂ ሁኔታ ለመስፋፋት በተለይ ደግሞ ኢንተርኔት በስፋት አገልግሎት ላይ አለመዋሉ ከባድ አልነበረም? ከባድ ነበረ። እንግዲህ ያው መጀመሪያ ሲያው ያው አብዛኛውን ጊዜ ኢንተርኔት የሚጠቀመው ሶሻል ሚዲያ መከ ለመከታተል እንጂ ኢንተርኔት ሉ ላይ ያሉትን ሌሎች ነገሮችን ያው ብዙ ሰው አይጠቀምም ነበር እና ከባድ ነበር፣ ግን ያው ሰዎች ደግሞ ጥቅሙን ሲያዩ ሶስት ነገሮችን ነው እንግዲህ ሪዞርቭ ልናደርግ የመጣ ነው። አንደኛው ሴፍ ማድረግ ነው እንግዲህ ይሄንን የትራንስፖርቴሽን ሴክተሩን። ሌላውን ደግሞ ከዚህ በፊት ጠራ የነበረው ይሄ የግምታዊ ዋጋ ኔጎሽት እናደርግ የነበረውን ፕራይስ አስቀርተናል። ሶስተኛ ደግሞ ወደ ታክሲው ከመሄዳችን ፋንታ ታክሲ ወደ እኛ ጋር እንዲመጣ ማድረግ ችለናል። ይሄንን እስካሳየ ነው ድረስ ሰው የማይጠቀምበት ሁኔታ የለም። እዚህ ካለው ኡበር አጠቃቀም ጋራ ለየት እንዲልና ኢትዮጵያዊ እንዲሆን አድርገነዋል የምትላቸው ሰራሮች ምን ምን ያካትታሉ? እንደ ለምሳሌ ለመጥቀስ ያክል የካርድ ፔመንት ፕላትፎርም የለም ኢትዮጵያ ውስጥ። ስለዚህ ካሽ ቤዝ አደረግነው ማለት ከቦታ፣ ልክ እንደ ታክሲ እንደምንጠቀመው ሜትሩን ኦን ያደርጋል። የምደርስበት ቦታ ስደርስ አፕሊኬሽኑን ሲዘጋው የሚመጣውን አማውንት በካሽ እየከፈልን የምንሄድበት ሁኔታ ነው ያለው ሌላው የእኛን ኮሚሽን ኮሌክት ስናደረግ ኦቨር ላይ አውቶማቲክሊ ከማገኘው ገንዘብ ላይ ኮሚሽን ሀያ ፐርሰንትም ሀያ አምስት ፐርሰንትም ዲዳክት ተደርጎ ወደ ኦቨር አካውንት ነው የሚሄድ። ኢትዮጵያ ላይ ግን ድራይቨሮች አስቀድመው ዋሌት አላቸው አፕሊኬሽናችን ውስጥ እዛ ውስጥ አንድ ሺህ ብር ያስቀምጣሉ እኛ የምንወስደው ኮሚሽን አስር ፐርሰንት ነው። ስለዚህ የመቶ ብር መንገድ ሲሄዱ አስር ብር ዲዳክት እናደረጋለን ማለት ነው። አንደኛው ከኦቨር የሚለየው ይሄ ነው። ሁለተኛው ሀያ አራት ሰዓት ሰባቱንም ቀን የሚሰራ የጥሪ ማዕከል አለን ኢንተርኔት በሚያስቸግርበት ጊዜ ኮር ሴንተራችንን ተጠቅመው ታክሲ ማዘዝ ይችላሉ ማለት ነው። ሌላው በአማርኛ መስራቱ ቋንቋ መምረጥ መቻሉ ይሄም ትንሽ ከኡበር የተለዩ ፊቸሮች ናቸው። እንግዲህ አሁን አምስት አመት ሆናችኋል። እስካሁን ድረስ ምን ያክል ተቀጣሪ በድርጅታችሁ ይዛችኋል? ምን ያክል ሹፌሮችስ በዚህ ጠቃሚ ሆነዋል? ከሰባት ሺህ ሀምሳ በላይ አሽከርካሪዎችን በእኛ ያስችለናል አርባ በላይ ሰራተኞች ቢሯችን አሉ። ይህም እንግዲህ ኮሮና ከመጣ በኋላ የፊዚካሊ ቢሮ እየመጡ የሚሰሩ ሰራተኞችን ስለቀነስን ነው እንጂ ይሄ ቁጥር እስከ መቶ ድረስም ይደርሳል። አላማችን እንግዲህ አዲስ አበባ ከሰላሳ እስከ አርባ ሺ ታክሲዎች፣ ትናንሽ ታክሲዎች ያስፈልጓታል እነዛን ቁጥር ማሳደግ እና አብሶ ሴቶች ላይ ደግሞ ኤምፓወር የማድረግ ነው አላማችን። ወይ ሴቶችን ስትጠቅስ ሴቶችን መሰረት ያደረገ የማስፋፋት ስራ ጀምራችሁ ነበር፣ ምን ደረሰ? እየሰራ ነው ወይ? አዎ፣ ፕሮጀክቱ እንግዲህ እየሰራ ነው። የመጀመሪያውን ሀምሳ መኪኖች ከሁለት ሳምንታት በፊት አስረክበናል። በዚህ ወር ሁለተኛውን ዙር ሀምሳ መኪኖች እናስረክባለን። በሚቀጥለው ወር ላይ ደግሞ እንደዚሁ እያለን ሀምሳ ሀምሳ እያደረግን ጎላችንን ሂት ለማድረግ ነው እንቅስቃሴ እየጀመርን ያለ ነው። ፕሮጀክቱ ሁሉንም ያካትታል ግን ቅድሚያ ምን ሰጠው? አንደኛ ለሴቶች፣ ሁለተኛ ደግሞ ለሰማይ በነጭ ታክሲ አሽከርካሪዎች ነው። እዚህ ትራንስፖርቴሽን ሴክተር ላይ ብዙ ጊዜ ተጎጆች ሴቶች ናቸው። ብዙ ጊዜ ለጥቃት እስከ መደፈር ድረስ የሚደርሱ ችግሮች ነበሩ። ስለዚህ አንደኛው ይህን ሴፍቲ እንዴት እንቅረፍ ነው። ሁለተኛው ደግሞ እንዴ ሴቶችን ኤምፓወር እናርግ ነው። አንደኛው ሴቶች ጥንቁቅ ናቸው። ሴቶች መቆጠብ ይችላሉ፣ ቤተሰብ መምራት ይችላሉ። እነሱን ኢምፓወር እናርጋቸው ይህንን ኤክስትራ ኬክ ስታርት እንስጣቸው በሚል ሀሳብ ነው እየሰራን ያለ ነው። ከዛ በተጨማሪም ደግሞ ዛይራይድ ወደ ምዕራብ አፍሪካ ወደ ላይቤሪያ ጅማሬ እንደነበረውም አይቻለሁና ወደ ሌሎች ሀገሮች የማስፋትም እቅድ አላችሁ? ልክ ነው። የላይቤሪያ፣ አይቨርኮስት፣ ነጊኒ የመሳሰሉ አፍሪካ ሀገሮች ላይ ላይቤሪያ ላይ የመጀመሪያውን ሙከራ ረና አርገን ነበረ። ይሄ በኮሮናው ምክንያት ዲሌ አርገነዋል፣ ግን ያው አላማችን በሰማይ ኢትዮጵያ ኤርላይንስ እንደሚሄደው ሁሉ በምድር ደግሞ ዛይራይድን አፍሪካ ውስጥ ማስፋፋት። እንግዲህ አንተ ያለህበት የትራንስፖርት ዘርፉ ላይ ነው፣ በቴክኖሎጂ የማስፋት አላማ አለ አ እንግዲህ አሪፍ ፔ የሚባል የፔመንት ፕላትፎርም አለን እና አሁን ትልቁ ፕሮጀክታችን አፕሊኬሽን ተጠቅመን የሄድፎን ጃካችን ላይ የምትሰካ የካር ሪደር አለች። በዛ በኩል ሰዎች መገበያየት ይችላሉ እና ያ አይነት ፔመንት ፕላትፎርም ሰርተናል እና አሁን ከዛይረድ ቀጥሎ ሮላውት የምናደርገው ፕሮዳክታችን እሱ ይሆናል። እንደዚህ አይነት ቢዝነሶች በተለይ ለወጣቶች ቴክኖሎጂ መሰረት ወዳደረጉ የስራ ፈጠራዎች እንዲገቡ ከአንተ ኤክስፒሪየንስ ተነስተ የምታካፍለው ምክር ካለህ ለምሳሌ ጉግልም ብናይ ራሱ ኡበርም ብናይ አማዞንም ብናይ ታንጀብል የሆነ ፕሮዳክት ሳይዙ ሰርቪስ ላይ ብቻ በቴክኖሎጂና በዳታ ብቻ ቢሊየንስ ኦፍ ዶላርስ ወርዝ የሚያደርጉ ካምፓኒዎች ያለበት ዓለም ላይ ነው እየኖርን ያለ ነው። ኢንዱስትሪያል ሪቮሉሽን አምልጦናል። አሁን ግን ይሄ የቴክኖሎጂ ሪቮሉሽን ነው እኛ ተጠቅመን ኢትዮጵያን ከድህነት ማውጣት የምንችለው። ተምሮ የተቀመጡ ወጣቶችን ላፕቶፕ እየሰጠን ትሬኒንግ እየሰጠን የተሻለ ፕሮዳክት፣ ሶፍትዌር እንዲሰሩ በማድረግ በቴክኖሎጂ ኢትዮጵያ ከድህነት ማውጣት ትችላለን። ዛይራይድ በሞባይል መተግበሪያ የሚሰራውን የትራንስፖርት ቴክኖሎጂ ኢትዮጵያ ውስጥ ሲያስተዋውቅ ቀድሞ የነበሩትን የነጭ በሰማያዊ ታክሲ አሽከርካሪዎች ከገበያ እንዳይወጡ ከባንክ ጋር በማገናኘት አዲስ መኪና እንዲገዙና የሜትር ታክሲ ስራውን እንዲሰሩ በማገዙ ተቃውሞ አልገጠመውም። ይልቁንም የተሳፋሪዎችና አሽከርካሪዎች ደህንነት ተጠብቆ የከተማዋን የትራንስፖርት ችግር ለመቅረፍ ትልቅ አስተዋጽኦ እያበረከተ ነው። ለአሜሪካ ድምፅ ራዲዮ ስመኝሽ የቆየ ከፌርፋክስ ቨርጂኒያ።